ዶክተር ሙክታር ከድር በአውስትራሊያና ኒውዚላንድ ልዩ ልኡክና ባለሙሉ ስልጣን አምባሳደር ኢትዮጵያ ውስጥ በተካሄደው ስድስተኛው አገር አቀፍ ምርጫ የብልጽግና ፓርቲ አብላጫ ድምፅ አሸንፈዋል። እስካሁን ከተቆጠሩት 436 የምክር ቤት ወንበሮች ወደ 410 ያህል አግኝቷል። ይህ የህዝብ ድምፅ ምን ማለት ነው? ለሚቋቋመው መንግስት ምን ያህል ብርቱ ኃላፊነትን ይዞ ይመጣል። በመንግስት በኩልስ ምን ለማድረግ ታቀደዋል? እጅግ በጣም አመሰግናለሁ ካሳሁን። ምርጫውን በተመለከተ ስለ ውጤቱ ከማውራታችን በፊት ትንሽ ወደ ኋላ ልውሰድና ታሪካዊ ምርጫ የነበረ እንደመሆኑ መጠን ፕሮሰሱን እጅግ በጣም ዲሞክራሲያዊ ስርዓቱም አስፈላጊ በዚህ አጋጣሚ ማንሳቱም ጥሩ ስለሆነ የተወሰነ ነገር ለአንሳና ወደ ነሳው ጥያቄ ልምጣ። ካሳሁን ምርጫ የተካሄደበትን ኮንቴክስት የምታስታውሰው ነው። ምርጫ አታካሂዱ የሚል ኢትዮጵያውያንን ሉዓላዊ መብት የሚጋፋ ምክሮች እንበላቸው፣ ማስጠንቀቂያዎች ኦር ተጽዕኖዎችን ህዝቡ ተጋፍጦ አሸንፎ በማለፍ በህዝብ ተሳትፎው፣ በሰላማዊነቱ፣ በዴሞክራሲያዊነቱ እና ነፃነቱ ዓለምን ያስደመመ ምርጫ አካሂደዋል። እንግዲህ ምርጫው በመጀመሪያ ደረጃ ተራ ምርጫ አይደለም። የኢትዮጵያን መጻኢ ዕድል ከመወሰን አኳያ ትልቅ ትርጉምና ፋይዳ ያለው ምርጫ ነው። ማንም ይመረጥ ማን፣ የኢትዮጵያ ህዝብ ራሱ በፈጠራቸው ነፃ የዲሞክራሲ ተቋማት ተጠቅሞ ዲሞክራሲያዊ ምርጫ ማካሄዱ በራሱ ትልቅ ድል ነው ለእኔ። ዓለምን ባስደመመ መልኩ መላ የኢትዮጵያ ህዝብ በነቂስ ወጥቶ፣ ወቅቱ እንደምታውቀው ሀገራችን ክረምት ነው አሁን፣ በዚያ ዝናብና ብርድ ሳይበግረው ምርጫው ላይ መሳተፉ የዳበረ ዲሞክራሲ ባላቸው ሀገሮች እንኳን ከታየው እጅግ በተሻለ ተርናውት የተንጸባረቀበት ምርጫ ተካሂዷል። ማንም የውስጥም ሆነ የውጭ ታዛቢ እንዲታዘበውና ትዝብቱን በነፃ እንዲገልጽ በቂ እድል የተመቻቸበት ምርጫ ሆኖ መካሄዱ አንዳንድ የምዕራብ ሀገሮች ፖለቲካዊ አቋም ምክንያት ታዛቢ ለመላክ ቢያቅማሙ፣ ከሁሉም በላይ የኢትዮጵያ አገር በቀል ሲቪክ ማህበራት በነፃ ከዳር ዳር አዳር ሰው መታዘብ የቻሉበት የአፍሪካ ህብረት ታዛቢዎች የታዘቡበት የምዕራብ ዓለም አገሮችም የሆኑ በአንዳንድ ተቋሞቻቸውና በኤምባሲዎቻቸው አማካይነት በስፋት ምርጫውን ተዘዋሮ የታዘቡበት እና ሁሉም ማለት ይቻላል ስለ ምርጫው ሰላማዊነት እና ስርዓቱን ጠብቆ የተደረገ ፍትሃዊ ምርጫ መሆኑን የመሰከሩበት ምርጫ ሆኖ ተካሂዷል። ከሁሉ በላይ ምርጫው በኢትዮጵያ ሕዝብ ዘንድ ተአማኒነትን ያተረፈ ምርጫ ሆኖ መካሄዱ እኔ የምርጫው ትልቁ ድል ነው ብዬ ነው የማስበው። እንደጠቀስከው ምርጫ አሁን ውጤቱ ተገልጿል። አሸናፊ ፓርቲ ስልጣኑ በተሰጠው የምርጫ ቦርድ ተገልጿል። እንግዲህ ሕዝቡ በነፃ ድምፁ ይመራኛል ብሎ የሚያስበው መንግስት መርጧል። ከውጤቱ መገለጽ በኋላ እንደሰማ ነው እንግዲህ ጠቅላይ ሚኒስትሩ እንደገለጹት በሀገር በቀል ኢኮኖሚ ሪፎርም ማዕቀፍ ስር የሰደደ ድህነትና የኑሮ ውድነት ነው ያለው። ይህንን ለመቅረፍ ከፍተኛ ርብርብ እንደሚደረግ ነው የሚጠበቀው። ከፖለቲካውም አኳያ ሲታይ ጠንካራ የመድብለ ፓርቲ ዲሞክራሲ ለማጠናከር የሚሰራ መሆኑን እንዲሁ በግልጽ ቀምጠዋል። ከዚህ አኳያ በተለይም በሚመሰረተው መንግስት ውስጥ በአስፈጻሚ አካላት ጭምር የተቃዋሚ ፓርቲ አመራር አባሎችን ለማካተት ዝግጁ መሆኑን መንግስት ከወዲሁ ይፋ ያደረገበት ሁኔታ ነው ያለው። ይሄ አንድ አበረታች እርምጃ ነው። ሁሉም ድምፆች የሚሰሙበት በምርጫ ወቅት ብቻ ሳይሆን በሂደቱ በሀገር ማስተዳደር ሂደት ውስጥም የተለያዩ የተቃዋሚ ድምፆችም ፋይዳ አላቸው ከሚል እሳቤ በመነጨ ከመንገዱ ወጣ ብሎ መንግስት በዚህ ደረጃ ዳይቨርስ የሆኑ የፖለቲካ ኦፒኒዮኖችን አኮሞዴት ለማድረግ በዚህ ደረጃ ምን ያህል ኮሚትመንት እንደወሰደ የሚያሳይ ነው። በየደረጃው ያሉ መላ ኢትዮጵያውያን የተሳተፉበት ወይም የሚሳተፉበት በመሰረታዊ የኢትዮጵያ ሕልውና ጉዳዮች ዙሪያ የጋራ መግባባት ላይ ለመድረስ የሚያስችል ዲያሎግም ማካሄድ ሌላው እኔ ቀጣይ ትኩረት ሰጠዋል ብዬ ከማስባቸው ጉዳዮች አንዱ ነው። በተጨማሪም የዜጎች ሰላምና ደህንነት አስተማማኝ ደረጃ የተረጋገጠበት እንዲሆን ትኩረት ተሰጥቶ የሚሰራ ይሆናል። ከዚህ ጋር በተያያዘ ሲቪል ሰርቪሱን የአገልግሎት አሰጣጥ ቀልጣፋ፣ ውጤታማ ለማድረግ ሰፊ የሪፎርም ስራዎችም ወደ ተግባር ወደ ኢምፕሊመንቴሽን እንደሚገቡ ይታወቃል። በዚህ ደረጃ የመንግስት ተቋማት አደረጃጀት፣ አሰራር፣ የሰው ሃይል ስምሪት በተመለከተ ሰፋ ያሉ ሪፎርም ስራዎች እንደሚሰሩ ነው የሚጠበቀው። ከዚህ ጋር በማያያዝ እንግዲህ ኋላ ቀረ አሰራሮችን ለማዘመን በቴክኖሎጂ የተደገፈ የአገልግሎት አሰጣጥ ስርዓት ለማጠናከር ከዚህ ጋር ተያይዞ ብልሹ አሰራሮችን ለማስወገድ የሚረዱ በርከት ያሉ ስራዎች እንደሚሰሩ ይጠበቃል። ይሄ እንግዲህ እዚያ ሳለ በዋነኝነት ኢትዮጵያውያን የአገር ባለቤትነት መንፈሳቸው እንዲጎለበት እንዲጠናቀር፣ ሁሉም ያገባኛል አገሬ ነው ብሎ የበኩሉን አስተዋጽኦ በማበርከት ያ በድምር የዳበረች በዲሞክራሲም የደረጀች ጠንካራ አንድነቷ የተጠበቀ ኢትዮጵያ ለመገንባት ትልቅ አስተዋጽኦ ይኖረዋል ተብሎ ነው የሚታሰበው። ውጭ ያሉ ዜጎቻችን፣ ኢትዮጵያውያን፣ ትውልደ ኢትዮጵያውያን በአካል እዚህ የሆነው እንጂ ህይወታቸው ከሀገራቸው ጋር ተሳስራለች። ሁሌም ስለ ሀገራቸው ነው የሚያስቡት የሚጸልዩት። ስለዚህ የሀገራቸው ደህንነት፣ የሀገራቸው ልማት፣ የሀገራቸው ብልጽግና በቀጥታ ያገባቸዋል። ስለዚህ ከዚህ አኳያ በዚህ ደረጃ መንግስት ከዚህ ምርጫ በኋላ ሊሰራቸው ያሰባቸው እነዚህ የሁሉንም ተሳትፎ የሚያረጋግጡ አካሄዶች እነሱንም የትውልደ ኢትዮጵያውያን እና ኢትዮጵያውያን የአገር ባለቤትነት መንፈስ ከማጠናከር አኳያ ትልቅ ፋይዳ ይኖረዋል ብዬ ያስባለው እነዚህ ናቸው። እንግዲህ በርከት ያሉ ስራዎች እንደሚሰሩ ይጠበቃል። ዋና ዋና ብዬ የማስባቸው እነዚህ ናቸው። ካሳሁን የኢትዮጵያ መንግስት ጁን 28 የተናጠል ተኩስ ማቆም ወጃ አድርጓል። መቀሌንም ለቆ ወጥቷል። በአንጻሩ ህዋት መቀሌ ገብቷል። እንደዚሁም ሰሞኑን የኮረምና አላማጣን በቁጥጥር ስር ማድረጉ ተነግሯል። በኢትዮጵያ መንግስት በኩል የተወሰደው የተኩስ ማቆም እና መቀሌን ለቀው መውጣት በአንድ በኩል በኢትዮጵያውያን ዘንድ በመልካም ጎኑ ይታያል። ተገቢ እርምጃ ነው የሚልም ሀሳቦች ይሰነዘራሉ። በሌላ በኩል ደግሞ መቀሌን ለቆ መውጣት አገር እስከማስገ ቅንጥል የሚያደርስ መዘዞች ሊኖሩት ይችላሉ የሚል ስጋት ያላቸው ወገኖች አሉ። የእርስዎ ምላሽ ምንድን ነው? ጥሩ ጥያቄ ነው። ከሳሁን ይሄ አሸባሪው ኃይል ጥቅምት 24 2013 ዓ ም በሰሜን እዚህ የሀገር መከላከያ ሰራዊት ላይ ድንገተኛ ጥቃት መክፈቱን ተከትሎ የኢትዮጵያ መንግስት በህገ መንግስቱ በተሰጠው ማንዴት መሰረት ህግ የማስከበር እርምጃ ወስደዋል። በተወሰደው የህግ ማስከበር ዘመቻም በሀገራችን ላይ ተደቅኖ የነበረው አደጋ ማስወገድ ተችሏል። እንግዲህ መንግስት ህግ የማስከበር እርምጃውን በአጭር ጊዜ በመሰረታዊነት ካጠናቀቀ በኋላ በሂደቱ የተጎዱ የትግራይ ክልል አካባቢዎችን እና ዜጎችን መልሶ ለማቋቋም ለመገንባት ከአንድ መቶ ሚሊዮን ብር በላይ በመመደብ የፈረሱ የመሰረተ ልማቶችን መልሶ የመገንባት የተፈናቀሉ ዜጎችን ወደ ቀድሞ ህይወታቸው የመመለስ እንደዚሁም የተፈጠሩ የሰብአዊ ቀውሶችን በማረጋጋት የህዝብን ደህንነት የማረጋጋት ስራ በሰፊው ሲሰራ ቆይቷል። ሆኖም ግን መንግስት በክልሉ ህግን ከማስከበር ጎን ለጎን ከፍተኛ ሀብት በማፍሰስ የሰብአዊ ድጋፍ ስራዎችን እና በግጭቱ የወደሙ የመሰረተ ልማት ግንባታዎችን ቢያከናውንም ዚህ የመንግስት ተግባር እውቅና ከመስጠት ይልቅ በውስጥና በውጭ ኃይሎች በመንግስት ላይ የሚደረጉ ጫናዎች እየበረቱ የመጣበት ሁኔታ ነው የነበረው። ይሄ ብቻ አይደለም። ይሄ አሸባሪ ኃይል በጥላቻና በስሜት ንፁሃን ወጣቶችን በመገፋፋት በክልሉ ላይ ከፍተኛ ሰብአዊ ቀውስ ለመፍጠር ሰፊ እንቅስቃሴ ሲያደርግ የነበረበት ሁኔታ ነው ያለው። እንግዲህ ከዚህ በመነሳት መንግስት ያለምንም ቅድመ ሁኔታ የተናጠል የሰብአዊ ድጋፍ ተኩስ አቁም በመወሰን የመከላከያ ኃይላችን ደግሞ በአካባቢው ላይ ደጀን ይዞ በተጠንቀቅ የሚጠበቅበት ቦታ ላይ እንዲሆን ተደርገዋል። እንግዲህ ይሄ በአጠቃላይ ሲታይ አንድ ሁለተኛው መጀመሪያውኑ የህግ ማስከበር ሎ ኢንፎርስመንት ኦፕሬሽኑ ሲጀመር በክልሉ ህግ የማስከበር እርምጃ ነው። እሱ ከታለመለት አላማ አኳያ በስኬት ተጠናቋል ብሎ መውሰድ ይቻላል። ሀገራችን ላይ ተደቅኖ የነበረው አደጋ ማስወገድ ተችሏል። ከመከላከያ የተነጠቁ መሳሪያዎች ማስመለስ ተችሏል። በወንጀል መጠየቅ የሚገባቸው እነዚህ የዚህ አሸባሪ ቡድን አመራር አባላት ከሞላ ጎደል ለህግ እንዲቀርቡ ተደርጓል። ከዚህ አኳያ ሲታይ በተጨማሪም ደግሞ ሌሎች የመጋ ፕሮጀክቶቻችንን ግንባታ ለማስተጓጎል ከውጭ የተደቀኑ ተጨባጭ የሆኑ ስጋቶች አሉ። እነዚህን ስጋቶች ለማስወገድ እና በብቃት ለመመከት የሚያስችል ቁመና ላይ መኖርን ማረጋገጥ ይጠይቃል። ይህም ታሳቢ ተደርጎ የታክቲክ ለውጥ በማድረግ መከላከያው ደጀን ወደሚያገኝበት አካባቢ በማዞር ለህዝቡ የጽሞና ጊዜ መስጠትና ዓለም አቀፍ ማህበረሰቡም እውነታውን የሚረዳበት ሁኔታ ለመፍጠር በማስፈለጉ ነው። ይሄ የተናጠል የሰብአዊ ተኩስ ማቆም እርምጃ የተወሰደው ከዚህ አኳያ ሲታይ መንግስት በጣም አስተዋይነት የተሞላበት ፍጹም ሰላም ወዳንነቱን እና ለሰላም ያለውን ቁርጠኝነት ያረጋገጠበት፣ ቀጣይ ደግሞ ስጋት የሚኖር ከሆነ ያን ስጋት በአስተማማኝ መልኩ ለመቀልበስ የሚያስችል ሁኔታ ላይ የመከላከያ ሰራዊቱንም ለማኖር የሚያስችል ውሳኔ ነው። ታስቦበት የተወሰደው እንጂ አንዳንዶች እንደሚሉት በግብታዊነት የተወሰደ እርምጃ አይደለም። ኢትዮጵያውያን ይሄንን በተሻለ ደረጃ የተገነዘቡበት ሁኔታ ተፈጥሯል አሁን ብዬ አስባለሁ። ስለዚህ ቀጣይ ያለውንም ሁኔታ መንግስት በቅርብ እየተከታተለ የህዝቡን ሰላም ለአደጋ የሚሰጥ የኢትዮጵያን አንድነት ለአደጋ የሚያጋልጥ ማንኛውም ችግር በሚኖርበት ጊዜ መንግስት አስተማማኝና እጅግ በጣም ብቃት ያለው እርምጃ ለመውሰድ የሚችልበት ሁኔታ ላይ ነው ያለው። ከዚያ አኳያ ቢታይ ጥሩ ነው የሚል አስተያየት ነው ካሳሁን ልሰጥ የፈለግኩት። ዶክተር ሙክታር ከድር በአውስትራሊያና ኒውዚላንድ የኤፌዴሪ ልዩ ልኡክና ባለሙሉ ስልጣን አምባሳደር፣ ስለ ቃለ ምልልሱ እናመሰግናለን። እጅግ በጣም አመሰግናለሁ ካሳሁን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።